The Voice of America. በደሴ ማረሚያ ቤት በተደረገ የኮቪድ-19 ምርመራ አስር የህግ ታራሚዎች ለኮሮና ቫይረስ መጋለጣቸው ተረጋግጠዋል። የኦሮሞ ብሔረሰብ አስተዳደር ዞን የኮቪድ-19 ህክምና አገልግሎት መስጠት መጀመሩንም አስታውቋል። በሁለቱም ዞኖች ውስጥ ይስተዋላል የሚባለው መዘናጋት ቫይረሱ በአሳሳቢ ደረጃ እንዲስፋፋ ምክንያት መሆኑ ተነግሯል። መስፍን አራጌ ተጨማሪ አለው። የደሴ ከተማ ጤና መምሪያ ኃላፊ አብዱልሐሚድ ይመር ለአሜሪካ ድምጽ ሬዲዮ እንደገለጹት ለቫይረሱ ተጋላጭ የሆኑ ተቋማት ላይ ምርመራ እየተደረገ ነው። ከነዚህም በከተማ የሚገኘው የደሴ ማረሚያ ቤት አንዱ እንደሆነ ጠቁመው ከቀናት በፊት በታራሚዎች ላይ በተደረገ ምርመራ አስር ሰዎች በቫይረሱ መያዛቸው ተረጋግጦ ወደ ቦሩ ሜዳ መጀመሪያ ደረጃ ሆስፒታል ለህክምና ተልከዋል። ከዚህ በፊት ነባር ታራሚዎች ሙሉ ምርመራ አድርገንላቸው ኮቪድ አልተገኘባቸውም። ከዚያ በኋላ ምንድን ነው ያደረግነው? አዲስ ታራሚ ሲገባ ሳይቀላቀል ነባሩ ታራሚ ጋር ለብቻ የሚቆይባቸው ክፍሎች የማረሚያ ቤት አስተዳደር እንዳዘጋጁ ከመቀላቀላቸው በፊት ምርመራ እንዲደረግላቸው የማድረግ ስራዎች ይሰራሉ እና ይህን እየሰራን በተለይ ከሀምሌ ሀያ በኋላ ባሉት ቀናቶች የገቡ እስረኞች ለብቻ ስለነበሩ ተመርምረው ነበር እና በዛ ሂደት ላይ አርባ ስድስት ታራሚዎች ተመርምረው ያው አስር የሚሆኑ ሰዎች ኮቪድ ተግኝቶባቸዋል ማለት ነው። በቫይረሱ መያዛቸው የተረጋገጠው ታራሚዎች ከደሴ ከተማ፣ ከከላላ፣ ከከምቦልቻ፣ ከአርጎባ እና ከቃሉ ወረዳዎች የመጡ መሆናቸውን ኃላፊው አስረድተዋል። እነዚህ ሰዎች ማን ጋር ኮንታክት ነበራቸው የሚለውን ስራት ሞክረናል። ያው ተለይተው እንዲቆዩ የማድረግ ስራ ምን አድርገናል። በደሴ ከተማ ብቻ ከታራሚዎች ጋር ግንኙነት አላቸው ተብለው የተጠረጠሩ የሀያ አራት ሰዎች ናሙና ለምርመራ ተወስዷል። ውጤቱ ግን አለመድረሱን ነው ኃላፊው የጠቆሙት። ይህ ማረሚያ ቤቱ ውስጥ ያሉ አገልግሎት የሚሰጡ ለሁሉም ታራሚ ስለሆነ የሚሰጡት ጨምሮ ውጤት በአጋጣሚ አሁን ገና አልደረሰንም እንጂ ናሙና ተወስዶላቸዋል። በአሁኑ ሰዓት በቦሩ ሜዳ መጀመሪያ ደረጃ ሆስፒታል የኮቪድ ሕክምና የሚያገኙ ሰባ ሁለት ሰዎች መኖራቸው ታውቋል። ይህ በእንዲህ እንዳለ የኦሮሞ ብሔረሰ አስተዳደር ዞን የኮቪድ ሕክምና ለመስጠት የሚያስችለውን ቅድመ ዝግጅት አጠናቋ አገልግሎት መስጠት መጀመሩን የዞኑ ጤና መምሪያ ኃላፊ ካሊድ ሙስጠፋ ተናግረዋል። ከፍተኛ ያዞ እስካሁን የተገኙ ኬዞችን በብዛት ወደ ቦሩ ሜዳ ሆስፒታል ነው እናስገባው። በዚህ አሁን ላይ ኬዝ እየጨመረ ስለመጣ የቦሩ ሜዳም ስለሞላ ሁለተኛ እኛም ቅድመ ዝግጅታችንን ስለጨረስን ነው ወደ ሕክምና ማዕከሉ ወደ ስራ የገባ ነው ማለት ነው። ለሕክምና ጣቢያነት የተመረጠው ከሚሴ የጤና ጣቢያ መደበኛ አገልግሎቱ እንዲቋረጥ ተደርጎ ከክልል ከወሎ ዩኒቨርሲቲ ከዞን መስተዳድር እና ከሌሎች አጋዥ አካላት በተገኘ ድጋፍ ግብአቶች እንደተሟሉለት ኃላፊው አስረድተዋል። እስካሁን አንድ ሰው ብቻ ሕክምና እየተሰጠው እንደነበረ የጠቆሙት ኃላፊው ሀያ ሁለት በቫይረሱ የተያያዙ ሰዎችን እንደሚቀበሉ አረጋግጠዋል። ኃላፊው በዞኑ በተለይ በባቲ ወረዳ ያለው የቫይረሱ ስርጭት አሳሳቢ መሆኑን ሳያወሱ አላለፉም። በተለይ ባቲ ከድንበር ከጅቡቲ አፋር በኩል ድንበር ላይ ስለሆነ በተለይ በምስራቅ አፍሪካ ጅቡቲ አንዱ ተጋላጭ ነው እና ከዛ ደግሞ ስ በባህ አሁን ክረምትም ከመሆኑ ጋር በተያያዘ ሙቀትን ምን ምን አስከትለው ወደ ኢትዮጵያ መምጣት እድሏለ። ስለዚህ ወደ አፋር ሲመጥ አፋርም አንዱ ሞቃታማ ኤሪያ ስለሆነ ወደ ሌሎች አካባቢ ስራቆ አማራ ኦርሌል አካባቢ የሚመጣው ህብረተሰብ ክፍል በጣም ብዙ ነው። ስለዚህ ባቲና አቋርጦ ነው የሚሄደው ማለት ነው። የሁለቱም ዞኖች ጤና መምሪያ ኃላፊዎች እንደሚያስረዱት በህብረተሰቡ ዘንድ ከፍተኛ መዘናጋት አለ። የቀድሞ ጥንቃቄው አሁን አብሮት አይደለም ባይ ናቸው። መዘናጋት እጅግ በጣም አለ። ይህንን ለማስተካከል ግን እኛ አሁን በቅርብ እየሰራ ነው ያለ በከተማ ደረጃ በከተማ በቁ ፈቃደኛ ወጣቶችንና በላይ ባለሙያዎችን በጋራ ትምህርት ለመስጠት በከተማ አስራ ስምንት ቡድን በዚህ ደረጃ ዘጋይተን ቁልፍ መልእክተው የተቀርጸው በመኪና በምናምን ብቻ ሳይሆን ዋና መስመር ላይ በተለይ ባለፈው ሳምንት ጀምረን ይህን ስራ እየሰራ ነው። ባለ ስዙ ጋር ተያይዞ የምርመራውንም ስራ በከፍተኛ ሁኔታ ትኩረት ሰጥተን ክትትል እያደረግን በየቀኑ ከመቶ ያላነሱ ናሙናዎች እየመረመርን ነው። በተለይ የእምነት ተቋማት አካባቢ ያለው በሰርግ ተስከር ማህበራዊ ሴቶች የሚባሉት እነዚህ እነዚህ አካባቢ ላይ በጣም አለ ዞሮ ከሚመለከታቸው አካላትም ጋር ውይይት ጀምረናል። በክልሉ የኮሮና ቫይረስ ስርጭት አሳሳቢ መሆኑን ተከትሎ የአፍና የአፍንጫ መሸፈኛ ጭንብል መልበስ ግዴታ ቢሆንም እንደ ባንክና ታክሲ አገልግሎት ላይ ካልሆነ በቀር አስገዳጁን መመሪያ ግድ ያላሉት በርካቶች ናቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።